ድረ 2015 የልማት አጀንዳ የሚባለው የእስካሁኑን የሚላኒየም የልማት አጀንዳ የሚተካ ሲሆን አጠቃላይ ይዘቱና ዝርዝር እቅዱ በመጪው መስከረም ወር በኒውዮርክ የመንግስታቱ ድርጅት ጠቅላላ ጉባኤ ይጸድቃል ተብሎ ይጠበቃል። ለመስከረሙ የመንግሥታቱ ድርጅት ጉባኤ ስኬት ይህ የአዲስ አበባው ጉባኤ ስምረት ወሳኝነት አለውም ተብሏል። በዚህ ጉባኤም በሺ የሚቆጠሩና ከሁሉም የዓለማችን ክፍሎች የሚመጡ የልማትና የመብት ተከራካሪ ድርጅቶች ተወካዮች፣ ጋዜጠኞች መንግስታዊ ያልሆኑና የሲቪክ ማህበራት ተጠሪዎችና ባለሙያዎች እንዲሁም የበርካታ አገሮች መሪዎችና ሚኒስትሮች እንደሚካፈሉ ታውቋል። የአውሮፓ ህብረት የውጭ ጉዳይ ኃላፊ ወይዘሮ ፌዴሪካ ሞጎሪኒና የአውሮፓ ኮሚሽን የልማትና ትብብር ኮሚሽን ኮሚሽነር ሚስተር ኔቨን ሚሚካ የህብረቱን ልዑክ መርተው በስብሰባው ይገኛሉ። ሚስተር አሌክሳንደር ፖላክ የኮሚሽኑ ቃል አቀባይ የልዑኩ አባል በመሆን ወደ አዲስ አበባ የሚሄዱ ሲሆን ስለ ስብሰባው ይዘትና ስለሚጠበቀው ውጤት እንዲያብራሩልን በቢሯቸው ተገኝቼ አነጋግሬያቸው ነበር። በመጀመሪያም የስብሰባውን ዓላማና እንደ ኢትዮጵያ ላሉ ታዳጊ ሀገሮች ያለውን ፋይዳ በሚመለከት ላቀረብኩት ጥያቄ ሚስተር ፖላክ ስ ስ ስ በመሰረተሰባው በጣም ጠቃሚ ነው። ምክንያቱም ውይይቱ የሚቀጥሉትን 15 ዓመታት የልማት እቅዶች ተግባራዊነትና ማስፈጸሚያቸው ላይ ስለሚወያይ ነው። የዓለም መሪዎች ኒውዮርክ ላይ ተሰብስበው የሚቀጥሉትን የልማት ግቦች ወይም ሰስቴናብል ዴቨሎፕመንት ጎልስ ከመወሰናቸው ከሁለት ወራት በፊት መሆኑ ደግሞ ጠቀሜታውን ከፍ ያደርገዋል። ለአፍሪካ የሚኖረውን ጠቀሜታ በሚመለከት ስብሰባው በተለይ የእድገታቸው ደረጃ ዝቅተኛ በሆኑና የአየር ለውጥ የሚያመጣውን ችግር በመቋቋምና ድህነትን ለማስወገድ ጥረት በሚያደርጉ አገሮች ላይ ትኩረት የሚያደርግና የሚደግፍም ነው ብለዋል። የአውሮፓ ህብረት በኮንፈረንሱ ላይ የሚኖረውን ሚና ምንድን ነው? ሚስተር ፖላክ፣ ስብሰባው የመንግስታቱ ድርጅት ነው፣ እኛ ጋር ነን። እንደሚታወቀው ስብሰባው የልማት ማስፈጸሚያ ገቢ ማሰባሰቢያ ነው። እኛ ደግሞ በዚህ በኩል ቁልፍ ሚና ነው የምንጫወተው። ምክንያቱም አንደኛ እኛ ዋናዎቹ የልማት እርዳታ ለጋሾች ነን። ምንም እንኳ የአውሮፓ ኢኮኖሚ ከዓለም ኢኮኖሚ 20 ከመቶ ብቻ ቢሆንም የልማት እርዳታን በሚመለከት ግን አምሳ ከመቶውን ነው የምንለግሰው። በሁለተኛ ደረጃ አውሮፓ ከእነዚህ ታዳጊ ሀገሮች ጋር ከፍተኛ የሆነ የንግድ ግንኙነት ነው ያለው ንግድን ማጠናከር ደግሞ አንዱ የልማት ግብ ማሳኪያ ነው። በማለት አውሮፓ የሴሚናሩ ዓላማዎች እንዲሳኩና ብሎም ቀጠው ዓለም አቀፍ የልማት አጀንዳ ግቡን እንዲመታ የበኩሉን እንደሚያደርግ ገልጸዋል። ልማትና ሰብአዊ መብት ያላቸውን ግንኙነት በሚመለከት በስብሰባው ውይይት የሚደረግ ስለመሆኑ ለቀረበላቸው ጥያቄ ቃል አቀባይ ፖላክ ሲመልሱ ግጭቶችን ማስወገድ፣ የሰብአዊ መብቶች መከበር፣ የፆታ እኩልነት፣ የህግ የበላይነት የመሳሰሉት መሠረታዊ ጉዳዮች ናቸው። እነዚህ ጉዳዮች ዋና አጀንዳዎች የማይሆኑበት ምክንያት አይታየኝም። የመልካም አስተዳደር የሰብአዊ መብትና የፕሬስ ነጻነት መርሃ ግብሮች ሳይኖሩህ ድህነትን የማስወገድ ፕሮግራም ተግባራዊ ማድረግ አትችልም በመጨረሻ ሚስተር ፖላክን አዲስ አበባ የዚህ የዓለም አቀፍ ስብሰባ አስተናጋጅ የሆነችበትን ምክንያት በሚመለከት ለቀረበላቸው ጥያቄ ውሳኔው የመንግስታቱ ድርጅት መሆኑን ጠቅሰው ግን አሉ፣ የአውሮፓ መገናኛ እንደሆነች ሁሉ አዲስ አበባ የአፍሪካ መገናኛ የሆነች ይመስለኛል። አዲስ አበባ በርካታ ስብሰባዎችና ድርድሮች የሚካሄዱባት የአፍሪካ ብራስልስ ነው የምትመስለው ብለዋል። When you sit in Brussels, Addis looks a bit like the Brussels of Africa. <laughs>